ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የአእምሮ ህመም አውስትሬልያ ውስጥ ከካንሰርና የልብ ህመም ቀጥሎ በሦስተኛ ደረጃ ላይ ይገኛል። እንዲያም ሆኖ ግና የዘውጌ ማኅበረሰባት የአእምሮ ጤና ግልጋሎቶች ተጠቃሚነት መጠን በእጅጉ ዝቅተኛ ነው። የማኅበረሰባቱን አባላት ስለ ግልጋሎቶቹ መኖር ያላቸው ግንዛቤ ውስን መሆን፣ ባህላዊ ሐፍረትና የቋንቋ መሰናክሎች ተገቢውን እርዳታ እንዳይሹ አርቋቸው ይገኛሉ። በየዓመቱ አራት ሚሊዮን ያህል አውስትራሊያውያን ለአእምሮ ሕመም ይዳረጋሉ። የአእምሮ ጤና ምርምር ውጤቶች እንደሚያሳዩት ከሆነም የአእምሮ ጤና ተጠባቢዎችን ግልጋሎቶች ባለመጠቀሙ ረገድ መጤ ማኅበረሰባት ከፍተኛውን ስፍራ ይዘው አሉ። በሜልበርን ዩኒቨርስቲ የዓለም አቀፍና ባህላዊ የአእምሮ ጤና ክፍል ዋና ኃላፊ የሆኑት ፕሮፌሰር ሃሪ ሚናስ እንግሊዝኛ ቋንቋ ተናጋሪ ያልሆኑ መጤዎች የአእምሮ ጤና ግልጋሎቶች ተጠቃሚ እንዳይሆኑ ግጥመዋቸው ያሉትን ተግዳሮቶች ሲነቅሱ በጣም ግልጽ የሆነው አንዱ ምሳሌ የአስተርጓሚዎች ዝግጁ ሆኖ አለመገኘት ነው። የእንግሊዝኛን ቋንቋ በብቃት ከማይናገሩ ሰዎች ጋር ለመግባባት በጣሙን አዋኪ ነው። ይህም በመሆኑ የአእምሮ ጤና እርዳታ ለሚሹትም ሆነ ግልጋሎቱን ለሚሰጡቱ የተግባቦት ችግሮች በመኖሩ የጥራት ደረጃውን የጠበቀ እገዛ የማግኘቱና የመስጠቱ ጉዳይ እክል ይገጥመዋል ብለዋል ፕሮፌሰር ሚናስ። አያይዞም ሃይማኖታዊና ባህላዊ እምነቶች ስለሚፈጥሯቸው ችግሮች ሳያነሱም በተለይም በተወሰኑ ማህበረሰባት ዘንድ የክብረ ነክነቱ እና አሳፋሪነቱ ደረጃ በጣሙን ከፍተኛ ነው። ቤተሰቦች አንድ የቤተሰባቸው አባል የአእምሮ ችግር እንዳለበት በግልጽ ለመቀበል እምብዛም ፈቃደኞች አይሆኑም፣ ስለምን አሉታዊ ገጽታዎቹ ስጋቶችን ያሳደርባቸዋልና፣ ስለሆነም ችግሩን ይዘውት ይቆያሉ ሲልም የውጭ የአእምሮ ጤና እርዳታን ለማግኘትም ከመሻት ይቆጠባሉ ሲሉ ይገልጣሉ። አክለውም ምንም እንኳን የአእምሮ ጤና ግልጋሎቶችን አስመልክቶ ማለፊያ ጥቅል የሆኑ መረጃዎች ቢኖሩም አብዛኛዎቹ ግና በመጤ ማኅበረሰባት ቋንቋዎች አለመገኘታቸውም ተጨማሪ የመረጃ ጦት መሰናክሎች መሆናቸውን ጠቁመዋል። ፕሮፌሰር ሚናስ ስፔሻሊስት ያልሆኑ ሐኪሞችን ለመጀመሪያ የምርመራ ሂደት የማየቱን ጠቀሜታ ሲያሳስቡም ስፔሻሊስት ያልሆኑ ሐኪሞች የዛሬ አስር ወይም ሃያ ዓመታት በፊት ከነበሯቸው ሥልጠና ይልቅ አሁን በጣሙን በተሻለ ሁኔታ ሥልጠና አላቸው። በርካቶቹም ትምህርታቸውን በተለይም ከጭንቀትና ፍርሃት ጋር ተያያዥ የሆኑ የተለመዱ የአእምሮ ሕመሞችን መርምሮ ማከሙ ላይ እየገፉ ነው። በአብዛኛውም ችግሮችን በጠቅላላ ሕክምና ሰጪ ሐኪሞች ደረጃ በበቂ የሕክምና ምርመራ ደረጃ ይታያሉ ብለዋል። በጠቅላላ ሕክምና ሰጭነት የሚሰሩ ሐኪሞች ማማከርና የሐኪም ትእዛዝ የሚያሻቸውን መድኃኒቶች መስጠት ይችላሉ። የሜዲኬር ተጠቃሚ ለሆኑ ሕማምተኞች በአእምሮ ጤና ሕክምና ፕላን መሠረት ለህሙማን ግልጋሎታቸውን ይሰጣሉ። የሜዲኬር ተጠቃሚዎች ለአስር የሥነ ልቦና ሕክምናዎች ላወጣቸው ወጮች ተመላሽ የሚያገኙ ሲሆን በአእምሮ ጤና ሕክምና ፕላን መሠረትም ሕሙማን በቅድሚያ ክፍያ እንዲፈጽሙ አይጠበቅባቸውም። በአውስትራሊያ የጤናና ደህንነት ኢንስቲቱት ዳታ መሠረት በ2013 ከ9 ሚሊዮን በላይ የአእምሮ ጤና ግልጋሎቶች በሜዲኬር በኩል ተከውነዋል። ፕሮፌሰር ሚናስ የጠቅላላ ሕክምና ሰጪ ሐኪሞች ሕሙማንን በአእምሮ ጤና ልዩ ሥልጠና ወደ ወሰዱ የሥነ ልቦና ሐኪሞች በይሁንታ ለተጨማሪ ልዩ ሕክምና እንደሚያስተላልፉ ሲናገሩ፣ ምናልባትም በጠቅላላ ሕክምና ሰጪነት ውስጥ ወዳለ የሥነ ልቦና ሐኪም አሊያም ይበልጡኑ አዋኪ የሆነ ምርመራን ማድረግና ማከመም ወደሚችሉ የአእምሮ ጤና ሐኪሞች ዘንድ ሊመሩ ይችላሉ። ቅድሚያ የምርመራው መነሻ የሚሆነው ከጠቅላላ ሕክምና ሰጪ ሐኪም ዘንድ ነው። በዚህ መንገድ ሕሙማን ምን ዓይነት አቅጣጫን መከተል እንዳለባቸው በጣም ጥሩ የሆነ መረጃን ያገኛሉ ብሏል። ከግልጋሎት ሰጪዎቹ አንዱ የሆነው ቢዮንድ ብሉ ስለ ጤናና ባለሙያዎች የሥራ ድርሻ ሲገልጽ ክሊኒካል ሳይኮሎጂስት የአእምሮ ጤና ግልጋሎቶችን አስመልክቶ ቅድመ ምርመራና ሕክምናን ሲሰጡ፣ ሌሎች በርካታ ሳይኮሎጂስቶች የምክር የትምህርት እንዲሁም ጭንቀትና ፍርሃትን አስመልክቶም የሙያ እገዛ የሚያደርጉ አሉ። በአንድ የሥነ ልቦና ሐኪም የሕክምና ግልጋሎትን ለማግኘት በቀጥታ ቀጠሮ መያዝ ይቻላል። ይሁንና የሕክምና ድጎማ ወይም አክሰስ አላይድ ሳይኮሎጂካል ሰርቪስ ፕሮግራሞች ተጠቃሚ የሆኑ ሕሙማን ግና የግድ በጠቅላላ ሕክምና ሰጪ ሐኪሞች በኩል ወደ ስፔሻሊስቶች ወይም የሥነ ልቦና ሐኪሞች ሊመሩ ይገባቸዋል። የተወሰኑ የግል ጤና ኢንሹራንስ ኩባንያዎች የሕሙማንን የስፔሻሊስት ወይም የሥነ ልቦና ሐኪም ወጪዎቻቸውን በመጠነኛ መልኩ ይሸፍናሉ። የአውስትራሊያ የሕክምና ጤና ድርጅት ዋና ኃላፊ የሆኑት ፍራንክ ኮላን በተለይም ከመድብለ ባህል ማኅበረሰባት የወጡ ስፔሻሊስቶች በእጅጉ ተፈላጊነት እንዳላቸውና የአእምሮ ጤና ግልጋሎት ሰጪዎችም ለአዲስ መጤዎች ግልጋሎታቸውን ለመጠቀም ዝግጁ ሊሆኑ እንደሚገባ ሲያሳስቡ ወደ አውስትራሊያ ሲመጡ አገራቸው ውስጥም ሆነ አስጨናቂ በሆነው የስደት ሕይወታቸው ወቅት በእጅጉ አዋኪ የሆኑ አጋጣሚዎቻቸውን በውል ልንረዳ ይገባናል። የተለየ የመንፈስ ጭንቀት፣ የአእምሮ ጤና ተግዳሮቶች መልሰው ሊገጥሟቸው እንደሚችሉ በተለይም ግልጋሎት ሰጪዎች ልብ ሊሉ ይገባቸዋል። ከባህላዊ ዝንቅነት አኳያም ያ ምን ያህል ሰዎችን ሊያውክ እንደሚችል መረዳትን ግድ ይላል ብለዋል። የአካል ሥቃይና ሰቆቃ ገጥሟቸው የነበሩ ሰዎች ብዙውን ጊዜ የሚላኩት ወደ የአካል ሥቃይና ሰቆቃ እገዛና ታድሶ አገልግሎት ስታርስ ሲሆን ህሙማኑ ሆስፒታል ተኝተው ህክምና ማግኘት እንደሚያሻቸው ሲወሰን የህክምና ግልጋሎቱ የሚሰጣቸውም በሳይካትሪስት ይሆናል። ሳይካትሪስቶች በቅድመ ምርመራና የአእምሮ ጤና ችግሮች ህክምና ልዩ ስልጠናን የወሰዱ ናቸው። አንድን ሳይካትሪስት ለማየትና የሜዲኬር ተመላሽም ለማግኘት በጠቅላላ ህክምና ሰጪ ሐኪም በኩል ለተጨማሪ ህክምና መመራትን ግድ ይላል። ይሁንና የአውስትሬልያ የአእምሮ ጤና ክብካቤ ስርዓት የተወሳሰበ በመሆኑ ለበርካታ ማህበረሰባት አስቸጋሪ መሆኑን ፕሮፌሰር ሚናስ ሲያስረዱ በጥቅሉ ወደ ግል የአእምሮ ጤና ክብካቤ ስፔሻሊስት ለመተላለፍ ጠቅላላ ሕክምና ሰጪ ሐኪምን ይሁንታ የሚያሻ ሲሆን ይሁንና ለምሳሌ በቀጥታ ወደ የማኅበረሰብ የአእምሮ ጤና ማዕከላት መሄድና መታከም ይቻላል። ወደ ማህበረሰብ የአእምሮ ጤና ማዕከላት ሄዶ ለመታከም የጠቅላላ ሕክምና ሰጪ ሐኪም ይሁንታ አስፈላጊ አይደለምና ይላሉ ፕሮፌሰር ሚናስ። አያይዞም አውስትራሊያ ውስጥ ሰዎች በሚረዱት ቋንቋ መረጃ እንዲያገኙ ሕጋዊ ድንጋጌ ያለ ቢሆንም አስተርጓሚዎችንና ተርጓሚዎችን በጥራት አሰልጥኖ ለማሰማራት በቂ የሆነ የገንዘብ ድጎማ ባለመኖሩ ሳቢያ የተሳሳተ የሕክምና ምርመራ ውጤት ሊገጥም እንደሚችል ሲያመላክቱ በአእምሮ ጤናና ሳይካትሪ አካባቢ ተግባቦት ፍጹም ወሳኝ ነው። እርግጥ ነው በማናቸውም ሕክምናም እንዲሁ ተግባቦት ወሳኝ ቢሆንም፣ በተለይ ግና ለሳይካትሪ አንድም የችግሩን አመጣጥ ለመገንዘብ በሌላም በኩል ሕክምናውን ውጤታማ እንዲሆን ለማስቻል ተግባቦት ቀዳሚ መሳሪያ ነው። ስለሆነም ለተግባቦት የጥራት ደረጃ በእጅጉ ትኩረት ሊሰጠው ይገባል ብለዋል። አክለውም ምንም እንኳ አውስትራሊያ ውስጥ ከአንድ ቋንቋ በላይ የሚናገሩ የአእምሮ ጤና ክብካቤ ተጠባቢዎች ቁጥር እየጨመረ ቢሆንም፣ ለአዲስ መጤ ማኅበረሰባት ግና በአግባቡ የሰለጠኑ አስተርጓሚዎቹን የማግኘት እጥረት መኖሩን ሲያስገነዝቡ በአእምሮ ጤና ክብካቤ አካባቢ ከአንድ ቋንቋ በላይ አሰልጠው የሚናገሩ በርካታ ባለሙያዎች የሉም። ስለሆነም ተገቢው ችሎታ ያላቸውን የራሳቸውን ቋንቋ ተናጋሪ የሆኑትን ፈልጎ ማግኘቱ በጣሙን አስቸጋሪ ነው። ይህ አይነቱ ሁኔታም የችግሩን ተፈጥሮ በውል ለመረዳት አዋኪ ሁኔታን ስለሚፈጠር ወደ ተሳሳተ የምርመራ ውጤት ሊያስመራ ይችላል። የህክምና አጠቃቀምና ችግሩን እንደምን ውጤታማ በሆነ መልኩ ለመክላት እንደሚያስችል በሚሰጡ ምክረ ሐሳቦች ላይ ተከታታይ የሆነ አለመግባባቶች ይከሰታሉ ብለዋል አቶ ክዊንላን በበኩላቸው ሰዎች ትክክለኛ የሆነ የአእምሮ ጤና እርዳታ ለማግኘት ችግር እንዳለባቸውና ተገቢውን የህክምና ባለሙያ ለማግኘት ፍለጋቸውን መቀጠል እንደሚገባቸው ሲመክሩ ለመጀመሪያ ጊዜ የሚሹትን ግልጋሎትና ማለፊያ ድጋፍ ካላገኙ ምንጊዜም እገዛ ያለበት ስፍራ አለና በድጋሚ ፍለጋቸውን መቀጠልና የተለያዩ ምንጮችን መቃኘት ይገባቸዋል። እገዛ ለማድረግ ፈቃደኛና ዝግጁ የሆኑ ሰዎች አሉ። በመጀመሪያው ፍለጋ የሚሹትን ባለሙያ አላገኙም ማለት ጊዜ ይፍች እንጂ የሚፈልጉትን እገዛ ሳያገኙ ይቀራሉ ማለት አይደለም በማለት ያበረታታሉ። የአእምሮ ጤናን አስመልክቶ ተጨማሪ መረጃን ከአውስትራሊያ የመድብለ ባህል የአእምሮ ጤና ድረገጽ ለማግኘት ኤምኤችአይኤምኤ ኦርግ ኤዩን ወይም የአውስትሬልያ መንግሥት የጤና ጥበቃ ዲፓርትመንት ድረገጽን ለመጎብኘት ሄልት ጎቭ ኤዩን አሊያም የሳይኮሎጂስቶችን አድራሻ ለማፈላለግ ሳይኮሎጂ ኦርግ ኤዩን እንዲሁም ተጨማሪ ድጋፍን የሚሽው ከሆነ www beyond blue org au ጌት ሰፖርት ጌት ኢሚዲየት ሰፖርትን ይጎብኙ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቤስ ኮም ኤዩ አምሐሪክን ይጎብኙ።